ከአዲስ አበባ በስተደቡብ ምዕራብ በሚገኘውና በተለምዶ ቆሼ ተብሎ በሚጠራው ስፍራ ከትናንት ወዲያ የተከመረ ቆሻሻ በመደርመሱ እስካሁን አምሳ ሰዎች መሞታቸው የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ዳግማዊት ሞገስ ለዶችቬሌ ተናግረዋል። ከአርባ ዓመት ዓመት በላይ አገልግሎት ሲሰጥ በቆየው በዚህ የደረቅ ቆሻሻ መጣያ ቦታ ላይ ከዚህ ቀደም የተለየ ክስተት እንዳልነበረ የገለጹት ኃላፊዋ አደጋው ያልተጠበቀ እንደነበረ ተናግረዋል። የአዲስ አበባ ከተማ አስተዳደር አሁን እያደረገ ያለውን በተመለከተ ወይዘሮ ዳግማዊት እንዲህ ይላሉ። እስካሁን ባለን መረጃ፣ እስካሁን ባለው ሂደትም የተጎጂዎች ቁጥር ሀምሳ ደርሷል። ከዚህ ጋር ተያይዞ በቀጣይ ተጎጂ ሊሆኑ ይችላሉ ተብለው እየታሰቡ ወደ ሶስት መቶ የሚጠጉ ነዋሪዎች ከዛ በማስነሳት ወደ ሌላ ቦታ ወደ ጊዜያዊ መቆያ የማስገባት ስራ ተሰርቷል። በከተማ አስተዳደሩ እዛም ሆነው የሚያስፈልጋቸውን ነገር የማሟላት ስራዎች ተሰርተዋል። በሰሜን ምስራቅ አዲስ አበባ 27 ኪሎ ሜትር ርቀት ላይ በኦሮሚያ ክልል በሰንዳፋ ከተማ ጨቤ ወረገኑ ተብሎ የሚጠራ አካባቢ 1.5 ቢሊዮን ብር የወጣበት የደረቅ ቆሻሻ መጣያ መገንባቱ ስትዘገብ ቆይተዋል። በጥር ወር 2008 ስራ የጀመረው ይህ አዲስ የቆሻሻ መጣያ ከአካባቢው ነዋሪዎች ተቃውሞ ገጥሞት እንደነበረ ከዚህ ቀደም ዘግበናል። በግል ተደራጅቶ ካለፉት አምስት ዓመታት ወዲህ በደረቅ ቆሻሻ ማንሳት አገልግሎት ላይ የተሰማሩት የሰርክ አለምና አስቻለው የደረቅ ቆሻሻ ማንሳት ማህበር ስራ አስኪያጅ አቶ አስቻለው ባዬ ከማህበረሰቡ ቁጣ ያስነሳውን እንዲህ ስሉ ዘርዝሮልኝ ነበር። ያው ከዛ አካባቢ ለምንድን ነው ብለን እኛም ጥያቄ ስናነሳ ነበረ። ያው ይህ አካባቢ ለአንድ ፊሉ የሚሰራው የአየር ማረፊያ ነው። ስለዚህ ለእናንተም ነገር የስራ እድል ይኖራችኋል። ከእናንተም አልፎ ልጆቻችሁ የስራ እድል ያገኛሉ ብለው አታለውም ያደረጉ ነው የሚሉት። የማህበረሰቡን ጥያቄ ለመመለስ የአዲስ አበባ ከተማ መስተዳደር ምን እየሰራ ይገኛል? ስል የኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ዳግማዊት ሞገስን ጠየኳቸው። እንግዲህ እዛ ጋር የተነሱ ጥያቄዎች አሉ። እሱን አንድል የሚያደርግ አካል ተደራጅቶ በጣም ሌጂቲሜት የሆኑ ምላሽ የሚያስፈልጋቸው ከትሪትመንት ፕላንት ጋር ተያይዞ የተለያዩ ጉዳዮች ተነስተው እነሱም በባለሙያም ጭምር ምላሽ እንዲያገኙ እየተሰሩ ነው ያሉት። ይሄም በሂደት የሚፈታ ነው የሚሆነው። የከተማ አስተዳደሩ ከንቲባ ጽህፈት ቤት የሚመለከታቸውን ባለሙያዎች እና አመራሮች የሚያካትተ ቲም አዋቅሮ ከስራ አስኪያጅ ጽህፈት ቤት ጋር በጋራ በመሆን እየተሰራ ነው ያለው። ነዋሪዎቹ መሬቱ የተወሰደው አየር ማረፊያ ይገነባል ተብሎ እንጂ ለደረቅ ቆሻሻ መጣያ ተብሎ እንዳልታቀደ የምናገሩትን ስ እንዴት ይመለከቱታል? እንግዲህ በተለያዩ አካላት የተለያዩ ነገሮች ሊነሱ ይችላሉ። በእርግጥ መረጃ መስጠት ላይ ህብረተሰቡን በአግባቡ ግንዛቤ አስጨብጦ በቂ ውይይት አድርጎ መተማመን ፈጥሮ መሄድ ላይ በተለያዩ ጊዜዎች የተለያዩ ችግሮች ይገጥማሉ። እነዛን ችግሮች ደግሞ ወቅቱ እየፈታ ለመሄድ ጥረት ማድረግ ይኖርብናል ብለን ነው የምናምነው። እንግዲህ ከመረጃ አካሄድ ጋር ለማስረዳት በሚደረጉ ጥረቶች እንግዲህ በኮሚኒኬሽን ሂደቶች የሚገጠሙ ልዩነቶች ይኖራሉ። ከዛ ጋር ተያያዥ የሆነ ነው የሚል እምነት ነው ያለን። በአዲስ አበባ ከተማ የቅርቆስ ክፍለ ከተማ ነዋሪና የደረቅ ቆሻሻ ማንሳት ስራ ላይ ተሰማርቶ የሚገኙት አቶ ሀብቴ ወልደ ማርያም ከትናንት በስቲያ በተለምዶ ቆሼ ተብሎ የሚጠራው አካባቢ የደረሰው አደጋ መንስኤው በሰንዳፋ የተገነባው የደረቅ ቆሻሻ መጣያ ቦታ መዘጋቱና ቆሻሻውን በቆሼ መድፋት መቀጠሉ ነው የሚባለውን ትክክል አይደለም ከሚሉት አንዱ ናቸው። እሱ ጋር አይገናኘውም። የሚደፋበት ቦታ ይሄ የድሮ ነው። ይሄ ልሞት ከአምሳ ከስልሳ ዓመት በፊት ይጠራቀም የነበረው የተከመረው ነው። የሚደፋው ደግሞ በዛ ኤሪያ ነው። ከዛ ጋር ይገናኛል ብዬ አላስብም። ለነገሩ መድፋቱ የሚቀጥል አይመስለኝም። አሁን እዛ ቦታ በዘመናዊ ማቃጠያም ስለሚሰራ ጊዜያዊ ነው እንጂ አሁን ከመድፋቱና ቆሻ ዛ ስለሚደፋ ይህ ነገር አደረገ ለማለት ትንሽ ገብደኛል። በሰንዳፋ የተገነባው አዲሱ የደረቅ ቆሻሻ መጣያን ዳግም ለመክፈት ጥናት እየተካሄደ ነው የሚሉት ወይዘሮ ዳግማዊት ዳግም ለመክፈት የተቀመጠለት የጊዜ ገደብ እንደሌለ ለዶይቼ ቬለ ተናግረዋል።